ሰላም የተከበራችሁ አድማጮቼ፣ እንደምናመሻችሁ። ዛሬ ጥምቀት ነውና ለእምነቱ ተከታዮችና ለባሉ አክባሪዎች እንኳንም ለብርሃነ ጥምቀቱ አደረሳችሁ እላለሁ። ያደመጣችሁት በጥምቀት ሰሞን የተለመደ ባህላዊ ዜማ ነው ሴቱ በእልልታ ወንዱ በሆታ ታቦታቱን አጀበው ሲጓዙ የሚያሰሙት የአውደ ዓመት ዜማ ለመሆኑ ጥምቀት ለአማንያኑ ምን ትርጉም አለው ምን አይነት የጥምቀት ትዝታ አለው? ለተለያዩ የእምነት ተከታዮች ያቀረብኩት ጥያቄ ነው ከሰዓት ያኳያ የአንድ ሁለቱን አስተያየት አሰማለሁ ወይዘሮ እጅጋየሁ ደነቀ ጥምቀት ብዙ ትዝታ አለው። የጥምቀቱን በዓል በቤታችን መንፈስ ነው የምናከብረው። መስቀሉን፣ ጸበሉን እንዴት አድርጎ እሱ የተጠመቀበትን ጸበል እኛ ያገኘ ነው ይመስለናል ያ ሲረጩን እንደምታውቀው እዛ አድረን ቅዳሴው ወረቡ፣ ምኑ ምኑ ያካለፈ በኋላ እንደገና ዘፈን ጨዋታው፣ ሰውና ሰው የሚተዋወቅበት የማይተዋወቅ ሰው የሚተዋወቅበት፣ ይገርመሃል፣ ባልና ሚስትም የሚገናኝበት ጊዜ ነበር። እዛን ጊዜ በእኛ ጊዜ ታስታውሰው እንደሆነ ጸሎቱ ከተደረገ በኋላ ማታ እዛ ከተደረሰ በኋላ ሁሉም በየድንኳኑ ያድራል። እዛ ያደረበት ድንኳን ላይ ሽቶ የሚረጨው ሽቶን እዛ የሚያድረው ጸሎቱ ስለቱ የመሀን ሴት እንደምትወልድ ታጥ ነበር። እንደዛ ነበረ። ጸበሉን ተረጭቶ ያንን የክንትን ያሉትን ጸበል ይተባበሱታል። ጸሎቱ የተደረገበትን መሀን ሴት ትወልዳለች። እኔ ማቃት፣ የኛ ጓደኛ ታቃት ይሆናል የወለደች እና እንደዛ ተደርጎ እንደገና ታቦታቱ እዛው አድረው ከቅዳሴው ከንጥኑ በኋላ ጃን ሆይ ግማ ቀዳማዊ ኃይለ ሥላሴ እዛው ተገኝተው ከጳጳሳቶቹ ጋር ታቦቱን ሲያከብሩ፣ መቸም የዛሬን ያርገው እና ታቦቱን አጅበን እየዘፈንን ሚካኤል እዛ ያድራል። ሌላው እንደገና በማግስቱ ወደ የቤቱ ከቅዳሴው ከእንትኑ በኋላ ታቦቱን ታጅበን እየተዘፈነ እየተሸለለ እየተዘፈነ በየአጥቢያው ታቦታቶቹ ሲሸኛኙ እንደገና እንዴት ቆመው ሁለቱ እጅ ተንሳሰቡ፣ እንዴት እንደሚሸኛኙ በጣም ደስ በሚል ሁኔታ ነበረ እምናሳልን። በሕይወት በታቦት የእኛ የእኛ ታቦት እንል ነበር እሰይ እሰይ እሰይ እሰይ፣ የኔ ሚካኤል አንተም እሰይ እሰይ እሰይ። አሁን ደረሰ ስለቴ፣ አሁን ደረሰ ስእለቴ። ብዙ ነው ብቻ ትንታለ። ጥሩ ነው ጥሩ ነበረ። እግዚአብሔር ይመስገን ለዚህ ያደረሰን አምላክ ደግሞ ክብሩ ይስፋ። ከዛ ሚካኤል ያድራል እንደገና ሚካኤልንና ሩፋኤልን ይዘን በማግስቱ ከዛ ሚካኤል ትቤቱ ይገባል። ሩፋኤል ይሄድና እደጁ ላይ ድንኳን ተክሎ ወደ እጁ ላይ እያድርና እሱ ደግሞ በአስራ ሶስት ቤቱ እንደገና ሩፋኤል ለማክበር ወደ ሩፋኤል እንሄዳለን። ሩፋኤል ወደ ቤቱ ይገባል። ጥምቀት ሙክት ነው። በጥምቀት ሁሉ የሚባለው ያው ታውቃለህ፣ ሙክቱ ምኑ ታርዶ ቤቱ ምኑ ምኑ ድምቅ ነው። ቀጤማው ተጎድጉዞ በየመንገዱ ላይ ነው። ቀጤማው ሶስት አራት ቀን ነው ጥምቀት የራሱ በአስር ሰዓት ጥር አስር ቀን ታቦቱ በዘጠኝ ሰዓት ይወጣል። ከዛ በኋላ ጃልሜዳ ይኬዳል ያድራል። ሲወረብ ሲቀደስ ጥንትን ቅዳሴ ልክ ግርማዊ ቀዳማዊ ኃይለ ሥላሴ አስር ሰዓት ላይ ይደርሳሉ። ቅዳሴ አስራ አንድ ተኩል አስራ ሁለት ሰዓት ይጠዋል። እና በጣም ደስ ሲል ነበረ። ጥሩ ጊዜ የፍቅር የሰላም እግዚአብሔር በእውነት የሚለመነንን ጊዜ እኛ አሁን ከትምህርት ቤት ነው። ሁላችንም አብረን አጅበን ነው። ምን ወይዘሮ እጅጋየው ደነቀ እንኳን ለብርሃነ ጥምቀቱ አደረሰዎት። አመት አመት ያደርስልን። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። አቶ አዲሱ በጣም አመሰግናለሁ። አቶ ዘነበ አለማየሁ የጥምቀትን ባህል ጠንቅቀው የሚያውቁ ያለፉበትም ናቸው። እንኳን አደረሰው አቶ ዘነበ። በቅድሚያ እንኳን ለብርሃነ ጥምቀቱ ለሁላችሁም በሰላም አደረሰን። እንደየአካባቢው ተፈጥሯዊ አቀማመጥ ባህረ ጥምቀቱ በአርሶ አደሩ አካባቢ ወንዝ ተጠልፎ ውሃ ተከትሮ በከተሞች ውብና ማራኪ የታቦታቱ ማደሪያና ባህረ ጥምቀቱ አደባባይ ተዘጋጅቶ አያድባራቱ ድንኳን አስተክለው ከከተራ ወይም ዋዜማ ጥር አስር ቀን ጀምሮ ታቦተ ሕጉ በእንቁ በአልማዝ በወርቅ በብርና በሙካይ ስራዎች በተንቆጠቆጠ መጎናጸፊያ ደርበው የወርቅ የብር፣ የነሐስና የሐር ጥላና ድባብ አሸብርቀው ካህናቱና ደብተራዎቹ ጥንግ ድርብ ለብሰው ካለፉት አምሳ ዓመታት ወዲህ ወጣቶች፣ የሰንበት ትምህርት ቤት አባላት በተለያዩ በአልባሳት አጊጠው በዝማሬ በውዳሴ ያመሰግኑታል። ህዝቡ ከታቦታቱ ፊት የሀገሪቱን ብሔራዊ ሰንደቅ ዓላማ በክብር ታጅቦ ወንዶች፣ ሴቶች ነጫጭና የጸዳ የክት አልባሳታቸውን ለብሰው ለጥምቀት ያልሆነ ቀሚስ ይበጣጠስ በሚል ብሂል እጅግ በደመቀ ሆታ ይከበራል። ከጥምቀት እስካስተርዮ ሕዝባዊ ሃይማኖታዊና ባህላዊ በዓላት ወጣቶች የሚተጫጩበት፣ አዛውንቶች ባህላዊና ሃይማኖታዊ ክንው ጥበባቸውን የሚገልጹበት፣ ጥንታዊ ጀግኖች አርበኞች ጋሻና ጦር ታጥቀው እምቢልታ መለከት፣ ጥሩምባ እየተነፋ በቀረርቶ በከበሮ በማሲንቆ በክራርና በበገና ታቦታቱን አጅበው ከዋዜማ አድረው እስከሚመለሱበት ቀን ድረስ የፈረስ ግልቢያ ሽመጦ ጊያ የሚታይበት ነው። እናቶች እሰይ ስለት የሰመረ አምና ይሄን ጊዜ ለአካባቢያቸው ታቦታት በማንሳት ነግሬው ነበረ አለው አለው የብር ዋንጫ የገብርኤል የሚካኤል ወይም የሮይል የማርያም መጠጫ እያሉ በልታና በዝማሬ ሲያዝሙ ወንዶቹ ገና ነው። ገና የሀገሬ ጎበዝ፣ የሀገሬ ጀግና ሀይጉማ ሀይጉማ፣ ትመታ እንደሆነ አነጣጥረህ እንደ እጁ ምታ፣ ለቀማኛ የለውም እጅ፣ ለበቅሎ የለውም ልጅ እየተባለ ኦሮብኛ፣ ጉራግኛ፣ ትግርኛ፣ ወላይተኛና የየብሔረሰቡና አካባቢ ባህላዊና አምልኮታዊ ስምኞች ይቋጠራሉ፣ ይዘፈናሉ። የምዕራባውያን ባህል ከመምጣቱ በፊት አብዛኛው ይሄ ነበር ትልቁ የህዝባችን መሰረቱ። ካህናቱ በቅዳሴ በውዳሴ ቆሞ ሲያድሩ፣ ወጣቶቹ ደግሞ ባህላዊም የመንፈሳዊ መዝሙር እየተጋደ ሌሊቱን እዛ አድረን በሁለተኛው ቀን እንደውም የቅዱስ ሚካኤልን ደብር ባለበት አካባቢ ሶስት ቀን ቆይተው ነው የሚሄዱት እና ህዝቡ ምግቡን ያመጣል። እና በእውነት የማይረሳት ትዝታ ወላጆቻችንም ቢሆን የምናሳልፈው በዚህ በተቀደሰ ስፍራ በመሆኑ ምክንያት ልጆቻችን ይበላሻሉ፣ ይጠፋሉ የሚል ሁኔታም አልነበረም። እና በሁለተኛው ቀን በሶስተኛው ቀን ነው ታቦታቱን አጅበን በግን ነው እና ይህንን ብሔራዊ ቅርስ የሆነ የኢትዮጵያ የሱዳንን ባህላዊና ሃይማኖታዊ በዓል የኢትዮጵያ ህዝብ ጠብቆ ሊያቆየው ስለሚገባ የዚህ ፕሮግራም አድማጮችን እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ለኢትዮጵያ ሰላም፣ ነጻነት፣ ፍትህና እኩልነት የሰፈነባት ሀገር እንድትሆን ከልቤ እመኛለሁ። እንግዶችን በሙሉ አመሰግናለሁ። የቀሬዎቻችሁን አስተያየት ከጊዜ አኳያ ነውና ያላካተትኩት ይቅርታ። በተረፈ መልካም በዓል የአመት ሰዎች አድርገን ሰላም